ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሁፎችን ጨምቆ ያቀርባል። የህዳሴ ግድብ ግንባታን የሚያቆም ኃይል እንደማይኖር ኢትዮጵያ አስታወቀች፣ የኢትዮጵያ እድገት ገደብ ሊገጥመው እንደሚችል ተዘገበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዋሽንግተን ፖስት ጋዜጣ አሶሽትድ ፕሬስን ጠቅሶ ባሰፈረው ዘገባ የኢትዮጵያው መሪ የታላቁን የህዳሴ ግድብ ግንባታን የሚያቆም የለም የሚል መልስ ሰጥተዋል ይላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ምላሽ የሰጡት የግብፁ ፕሬዝደንት በአሁኑ ወቅት የአባይን ፍሰት አቅጣጫ እንዲቀየር ያደረገውን 4.2 ቢሊዮን ዶላር የሚፈጀውን የኤሌክትሪክ ኃይል ማመንጫ ግድብ ግንባታን ለማቆም አማራጮች ሁሉ ክፍት ናቸው ካሉ በኋላ ነው ሲል ዘገባው አውስቷል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በኢትዮጵያ ቴሌቪዥንና ሬዲዮ በተላለፈው ቃለ መጠይቅ ሲናገሩ ሁሉም አማራጮች ሲባል ጦርነትንም ያካትታል ማለት ነው። ካላበዱ በስተቀር ያንን አማራጭ ይወስዳሉ የሚል እምነት የለኝም። እንዲህ አይነቱን አያያዝትተው ወደ መነጋገሩና መወያየቱ ጉዳይ እንዲያመሩ ጥሪ ያደርጋለሁ ማለታቸውን ጋዜጣው ጠቅሷል። የግብጽ የፖለቲካ አማካሪዎች ባለፈው ሳምንት ከፕሬዚደንት ሞርሲ ጋር ተገናኝቶ በተነጋገሩበት ወቅት በኢትዮጵያ ላይ ጠላታዊ እርምጃ እንዲወሰድ ሀሳብ እስከ ማቅረብ ሄደዋል የሚሉት ነገር ሁሉ በቀጥታ መተላለፉን ያወቁ አይመስልም ይላል ዋሽንግተን ፖስት ጋዜጣ። ፕሬዝደንት ሞርሲ በበኩላቸው በስብሰባው ወቅት ግብፅ በኢትዮጵያ ላይ ማንኛውንም አይነት እርምጃ አትወስድም ቢሉም ባለፈው ሰኞ ባደረጉት ንግግር ሁሉም አማራጮች ክፍት ናቸው በማለት ሁኔታውን አባብሰዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አያይዘውም የግብፅ ፖለቲከኞች የአባይ ግድብን የገጠማቸውን የአገር ውስጥ ተቃውሞ አቅጣጫ ለማስቀየር መጠቀማቸው ስህተት ነው ብለዋል። ጠቅላይ ሚኒስትሩ ቀጥለውም አስር አባላት ያሉበት የኢትዮጵያን የግብፅንና የሱዳን ጠበብትን የያዘው የጠበብት ቡድን የግድቡ ግንባታ ወደ ግብፅና ሱዳን የሚፈሰውን የውሃ መጠን ብዙም አይቀንስም የሚል ድምዳሜ ላይ እንደደረሰ አስገንዝበዋል። ሱዳን አራት ዓለም አቀፍ ጠበብትንም ባቀፈው ቡድን የቀረበውን ዘገባ እንደ ተቀበለች የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሱዳን መንግስትና ህዝብ ለድጋፋቸውና ለጋራ ጥቅም ለመስራት ቁርጠኛ በመሆናቸው ላመሰግናቸው እፈልጋለሁ ብለዋል ይላል የዋሽንግተን ፖስት ጋዜጣ ዘገባ። ጋዜጣው በግብጽ በኩል ስላለው ሁኔታ ሲገልጽ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና የግብፁ ፕሬዚደንት ሞርሲ ተገናኝተው ከተነጋገሩ በኋላ ወዲያውኑ ኢትዮጵያ የአባይ ውሃ ፍሰትን እንደምትቀይር ካስታወቀችበት ጊዜ አንስቶ የውሃ ጦርነት ሊካሄድ ስለመቻል ጉዳይ የግብፅ ሚዲያ ርዕስ ሆኗል ይላል ዋሽንግተን ፖስት ጋዜጣ። የህዳሴው ግድብ ግንባታ አብይ ደረጃ ላይ መድረሱን ያመለከተው የኢትዮጵያ ውሳኔ በግብፅ እንደ አዋራጅ ጥፊ ተደርጎ ታይቷል። የህዳሴ ግድብ ግንባታን በሚመለከት ኢትዮጵያ የመደራደር ዓላማ እንደሌላት ማሳያ ተደርጎ ታይቷል ሲል ዋሽንግተን ፖስት ጋዜጣ ጠቁሟል። ፋይናንሻል ታይምስ የተባለው ጋዜጣ ደግሞ የኢትዮጵያ ኢኮኖሚ እድገት በገንዘብ በኩል ገደብ ላይ ደርሷል በሚል ርዕስ ባወጣው ጽሑፍ አቶ ተከስተ ብርሃን ሀብቱ የተባሉ ሰው ባለ 11 ፎቅ የመስሪያ ቤት ሕንፃ ለመስራት ብድር ቢጠይቁ ሶስት ባንኮች አይሆንም አሏቸው ይላል። የእሳቸው ተመክሮ ኢትዮጵያ ውስጥ በግል ዘርፍ ላይ ያለውን ገደብ ያመለክታል። የኢትዮጵያ ኢኮኖሚ በአፍሪቃ በከፍተኛ ፍጥነት በማደግ ላይ ካሉት አንዱ ቢሆንም ኢትዮጵያ ሌሎች የአፍሪቃ ሀገሮች የሚከተሉትን የምዕራባውያን ኒዎሊበራል ዘዴንትታ በጥብቅ ቁጥጥር ላይ የተመሰረተውን የልማት ሞዴል መከተሉን መርጣለች ይላል ጽሁፉ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሰራራቸውን ከደቡብ ኮሪያና ከታይዋን ጋር ይመሳሰላል ብለዋል። ይሁንና በህዝብ ብዛት ከናይጀሪያ ቀጥላ ከአፍሪቃ ሁለተኛዋ የሆነችው ኢትዮጵያ እስከ አቻምና በነበረው ጊዜ ውስጥ በአስር ነጥብ ስድስት ከመቶ ያህል ስታድግ የቆየች ሲሆን በመንግሥት መዋለ ንዋይ የሚመራው የእድገት ፍጥነት ወደ ገደብ እየተጠጋ ይመስላል ሲል ዘገባው ይተነብያል። ዓለም አቀፍ የገንዘብ ድርጅት በያዝነው ዓመት የኢትዮጵያ ኢኮኖሚ በ6.5 ከመቶ እንደሚያድግ ገምቷል። ኢትዮጵያ ግን በ11.3 ከመቶ ለማደግ ነበር ኢላማ ያደረገችው። የዓለም ባንክ ጥናቶች እንደሚያመለክቱት ኢትዮጵያ ወደ ውጭ የምትልካቸው ሸቀጦች፣ የገንዘብ ቁጠባዎችና መዋለ ንዋዮች ኢትዮጵያ ለመከተል ከምትፈልገው የሩቅ ምስራቅ ሀገሮች በሰባዎቹ ዓመታት ከነበረው የእድገታቸው መጠን እያዘገመ ነው ሲል አውስቷል። ኢትዮጵያ የስምንት ቢሊዮን ዶላር የንግድ እጥረት በተደቀነባት በአሁኑ ወቅት የኢትዮጵያ መንግስት አንዳንድ ዘርፎችን ለግል መዋለንዋይ ለቀቅ እያደረገ ነው። ይሁንና በባንክ የሚቀመጠው ገንዘብ ብዛት ዝቅተኛ መሆንና እሱን ለማጣጣት የሚደረገው የቦንድ ግዢ የባንኮችን የማበደር አቅም ይቀንሳል። ቴሌኮሙኒኬሽንስንና የባንክ ይዞታን የመሳሰሉት 25 ዘርፎች አሁንም ለማለንዋ ዋይዘት ዝግ ናቸው ይላል የፋይናንሻል ታይምስ ጋዜጣ ዘገባ። በአምስት ዓመቱ የትራንስፎርሜሽን እቅድ መሰረት መንግስት መንገዶችን፣ የባቡር ሐዲዶችንና የኤሌክትሪክ ኃይል ማመንጫ ግድቦችን የመገንባት እቅድ አለው። ይሁንና መንግስት እቃዎችን ከውጭ ለማስገባት በሚያወጣው ከፍተኛ ወጪ ምክንያት ደካማ የግል ዘርፍ ብድር ለማግኘት ከባድ ሆኖበታል። መንግሥት በግል ብድር ላይ የሚጥለው ገደብም ሁኔታውን አባብሷል። አንድ ባንክ ለግል ዘርፍ ባበደረ ቁጥር ካበደረው የገንዘብ መጠን 27 ከመቶውን ለመንግሥት ማበደር ይኖርበታል። ይህም የባንኮችን ወረት ያራቁታል ይላል ጽሑፉ። በሌላ በኩል ደግሞ በብዙ ሺዎች የሚቆጠሩ ኢትዮጵያውያን ዳያስፖራዎች ወደ ሀገር መመለስ የሀገሪቱን ኢኮኖሚ እድገት እያጠናከረ እንደሆነ ፋይናንሽል ታይምስ ጋዜጣ ዘግቧል። ፋይናንሻል ታይምስ ጋዜጣ ዎልማርት ስለተባለው በኢትዮጵያ ቅርንጫፍ መክፈት ስለሚፈልገው ግዙፍ የሱቅ መደብር ሲዘግብ ደግሞ ከሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር የጀመረው ድርድር አሁንም እንደቀጠለበት ሆነውም የድርድሩ ሂደት እንዳዘገመ አውስቷል። ዎልማርትን የመሳሰሉት የውጭ ኩባንያዎች በኢትዮጵያ ሙዓለ ንዋይ ማፍሰስ የሚፈልጉት ገና ያልዳበረውን የሀገሪቱን ገበያንና የሀገሪቱን የሕዝብ ብዛት መሰረት በማድረግ ባልተነካው ገበያ ለመጠቀም ነው። ይሁንና የገንዘብ ግሽበት መናር የመንግስትን እድገት ስትራቴጂ እየጎዳ ነው ሲል ጋዜጣው ተችቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።